テナンアカバビー。 ገና ዛሬ መምጣቴ ነው። ገና ከመምጣቴም ከሌሎች ወገኖች የተረዳሁት አፍሪቃውያን ብዙም እንዳልተደሰቱና ቅር እንዳላቸው ነው። ምክንያቱም ዛሬም እንዲሁ ነገሮች በተለመደው መልኩ የሚሄዱ መስሏል። ረዥም ዓመታት ተጉዞ ይህ ሀያ ሶስተኛው ጉባኤ እንደመሆኑ ለምን ያደጉት ሀገራት በፓሪሱ ስምምነት መሰረት መራመድ እንዳልቻሉ ግልጽ አይደለም። ኤልዛቤት ቼዮ ከናይጄሪያ የጾታና የአየር ንብረት ለውጥ ተጽዕኖ ቅነሳ የተሰኘ መንግስታዊ ያልሆነ ድርጅትን በመወከል በዓለም የአየር ንብረት ጉዳይ ላይ በሚመክረው ሀያ ሶስተኛው አመት ጉባኤ ላይ የተገኙ እስካሁን በሀሳብና በመርሆች ላይ ነበር ውይይት ሲደረግ የነበረው። እስካሁን ድርድር በሚለው ደረጃ ባይኬድም ግን በተቻለው መጠን የአፍሪካ ና የታዳጊ ሀገራትን ጥቅም የሚያስጠብቅ ይህም በፋይናንስ በቴክኖሎጂ ና በአቅም ግንባታ ላይ የተረጋገጠ ስራችንን ድጋፍ እንደምናገኝ ለማረጋገጥ ነው በዋነኝነት የእኛ አላማ። ከጉባኤው ተሳታፊ ኢትዮጵያውያን ልኡካን አንዱ አቶ ቢንያም ያዕቆብ በኢትዮጵያ የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር የአየር ንብረት ለውጥ ተደራዳሪ እንዲሁም የህግ ባለሙያ። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። የቦኑ ዓለም አቀፍ የአየር ንብረት ለውጥ ተከታታይ ጉባኤ ከ2 ሺህ የሚበልጡ ተሳታፊዎቹን አካቶ በተለያዩ ድርድርና ውይይቶች ተጠምዶ ሁለተኛ ሳምንቱን ትናንት ጀምሯል። በሦስት የመሰብሰቢያ ዞኖች ተከፋፍሎ የሚካሄደው የየዕለቱ መርሃ ግብር ከብዛቱና ከጊዜው መጣበብ አኳያ ሲታይ የተሰብሳቢዎቹ አለመታከት ያስደምማል። በየማለዳው በቡድንና በሀገራት ብሎም በአህጉራት ተከፋፍሎ የሚከናወነው የእየዕለቱ ቅኝት ስብሰባ ርዕሰ ጉዳዮችን ነጥሎ በማውጣት የሚካሄደው ውይይት በየሰዓታት ልዩነትም የሚሰጠው ጋዜጣዊ መግለጫ ወደ ጉባኤው ስፍራ የገባውን ተከታታይ ፋታ የሚያሳጡ ክንውኖች ናቸው። ብዙሃኑ ለሳምንት ጥቂቶቹ ደግሞ ከሳምንት በላይ የቆዩበት ድርድርና ውይይት ትናንት ወደ ሁለተኛ ሳምንቱ ተሸጋግሯል። ተሰብሳቢዎች እስካሁን ባለው ሂደት ምን አስተውለዋል? የተወሰኑትን አነጋግረናል። አብራችሁን ቆዩ። በሶስት ዞኖች የተከፋፈለው የቦኑ ዓለም አቀፍ የአየር ንብረት ጉባኤ ማስተናገጃ መንደር ከመላው ዓለም የተውጣጡ ተሳታፊዎችን ከነ ቋንቋዎቻቸው እያስተናገደ ይገኛል። በሀገሪቱ ሰዓት አቆጣጠር ከጠዋቱ ሁለት ሰዓት የሚጀምረው ልዩ ልዩ ስብሰባና የቡድን ውይይት በጋዜጣዊ መግለጫዎች እየታጀበ እስከ ምሽት ይዘልቃል። የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ ላለፉት 21 ዓመታት የመከረበትንና እልህ አስጨራሽ ድርድሮችን ያደረገበትን ሂደት መስመር የሚያስይዝ ስምምነት ፓሪስ ላይ ከወሰነ ወዲህ የተሻለ እርምጃ እያደረገ ነው የሚሉ ወገኖች አሉ። በአንጻሩ ውሉን 169 ሀገራት መፈረማቸው አንድ ነገር መሆኑን የሚቀበሉ፣ ሆኖም ግን ያንን ተግባራዊ ለማድረግ የሚደረገው ድርድር አሁንም ጊዜ እየወሰደ ነው በማለት ስጋት ብቻ ሳይሆን ትችትን የሚሰነዝሩም በርካቶች ናቸው። በቦን ከተማ ከራይን ወንዝ ዳርቻ ላይ በሰፊው ተንጣሎ የሚገኘው ለአየር ንብረት ለውጥ አንዳች መፍትሄ በጋራ እንዲፈለግ የሚሻው ጉባኤ የሚካሄድበት ስፍራም ይህንኑ የሁለት ወገን ክርክርና ሙግት ይታዘባል። ከባቢ አየርን የሚበክሉ ጋዞችን የመቀነስ እንዲሁም በዚሁ ምክንያት የመጡ የአየር ንብረት ለውጥ መዘዞችን የመከላከልና ከለውጡም ጋር ተላምዶ የመኖር ስልቶችን እያፈለቁና እየመዘኑ መሟገቱ በመቀጠሉም ለመጪው ጎርጎሮሳዊ ዓመት ፖላንድ ለምታስተናግደው ተመሳሳይ ጉባኤ የታሰበው እልባት ላይ መድረስ የሚቻል አይመስልም የሚል ስጋት ከወዲሁ እየተሰማ ነው። የሚታየው ሁሉ የተለመደ እና ከበፊቱ የተለየ አይደለም ከሚሉት አንዷ የጾታና የአየር ንብረት ለውጥ ተጽዕኖ ቅነሳ የተሰኘ መንግስታዊ ያልሆነ ድርጅትን ወክለው ስብሰባውን የሚካፈሉት ናይጀሪያዊቱ ኤልዛቤት ቼዮ ናቸው። ገና ዛሬ መምጣቴ ነው። ገና ከመምጣቴም ከሌሎች ወገኖች የተረዳሁት አፍሪቃውያን ብዙም እንዳልተደሰቱና ቅር እንዳላቸው ነው። ምክንያቱም ዛሬም እንዲሁ ነገሮች በተለመደው መልኩ የሚሄዱ ይመስሏል። ረዥም ዓመታት ተጉዞ ይህ 23ኛው ጉባኤ እንደመሆኑ ለምን ያደጉት ሀገራት በፓሪሱ ስምምነት መሰረት መራመድ እንዳልቻሉ ግልጽ አይደለም። ይህ ትልቅ ስጋት ነው። ምክንያቱም የአፍሪቃ ሀገራት እያንዳንዱ ሀገር ሊቀንስ የወሰነውን የብክለት መጠን በሚመለከት ቁርጠኛ ተገቢዎች ናቸው። ከሳምንት በላይ በአየር ንብረት ድርድሩና ውይይቱ በመሳተፍ ላይ ከሚገኙት የኢትዮጵያ ልኡካን መካከል አቶ ቢንያም ያዕቆብ ረዥም ዓመታትን የፈጀው የአየር ንብረት ለውጥ ድርድር ዘርፈ ብዙ ጉዳዮችን የሚዳስስ መሆኑን በማስታወስ በተለይ የአፍሪካ ሀገራት ከድርድሩ ውጤት ይፈልጓቸዋል ያሏቸውን አበይት ጉዳዮች ጠቁመዋል። እስካሁን በሀሳብና በመረሆች ላይ ነበረው ውይይት ሲደረግ የነበረው እስካሁን ድርድር በሚለው ደረጃ ባይኬድም ግን በተቻለው መጠን የአፍሪካና የታዳጊ ሀገራትን ጥቅም የሚያስጠብቅ ይህም በፋይናንስ፣ በቴክኖሎጂና በአቅም ግንባታ ላይ ድጋፍ እንደምናገኝ ለማረጋገጥ ነው በዋነኝነት የእኛ አላማ። እና የምንሰራውም የሙቀት አማቂ ጋዝ ልቀት ቅነሳም ሆነ እየደረሰብን ላለው ለአየር ንብረት ለው ችግር ተቋቁመን ለማለፍ የተለያዩ ድጋፎች ያስፈልጉናል። ከዚህም ውስጥ ፋይናንስ ዋነኛው ነው። ግን ፋይናንስ ብቻ መጥቶም ደግሞ ጥቅም የለውም። እሱን ወደ ስራ የሚያውል ሞያዊ ብቃት ያስፈልጋል አንዳንድ ጊዜ ደግሞ ገንዘቡም ኖሮ ቴክኖሎጂ አይኖሩም እና ቴክኖሎጂ ሽግግሩንም እንፈልጋለን እና እነዚህ ሶስት ነገሮች ዋነኛ የማስተግበሪያ ብለን የምንላቸው ነገሮች በዚህ ድርድር ላይ እንግዲህ በዋነኝነት የአፍሪካና የታዳጊ ሀገራት ነጥብ ናቸው። በተለያዩ ጊዜያት በአየር ንብረት ለውጥ ጉዳይ ድርድሮች የሚሳተፉት በኢትዮጵያ የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር የአየር ንብረት ለውጥ ትግበራ ዳይሬክተር ጀኔራል አቶ ደባሱ ባይለየኝ በበኩላቸው ከእስካሁኑ ሂደት ረቂቅ መግባቢያ ሰነዶች ወደ ማዘጋጀቱ እየተመጣ መሆኑን ጠቁመዋል። በተለይ እሳቸው ከሚከታተሉት የካርቦን ገበያ ስልትን አስመልክቶ የሚካሄደው ድርድር መመሪያዎችና ሕጎች ምን መምሰል አለበት ከሚለው ደረጃ ላይ እየደረሰ መሆኑን ገልጸዋል። እነዚህ እነዚህ ደህና ፕሮግረስ ላይ ናቸው ብሎ መውሰድ ይችላል። ነገር ግን የፓሪስ ስምምነት አሁን ሁለተኛ ዓመቱ ላይ ደርሰናል። የፓሪስ ስምምነትን በቀጣይነት ሊመራ የሚችለው ሲኤምኤ እንዲቋቋምና ስራ እንዲሰራ ከተፈለገ 2018 ላይ ክሊር የሆነ ሰነድ ሊኖረን ይገባል ያለፈው አመት ውይይትም በዚህ አመት የሚደረገው ውይይትም በቀጣይ ደግሞ ሜላ የሚደረጉ ስምነቶች ይህንን ጨርሰን 2018 ስንገናኝ ግልጽ የሆኑ የድራፍት ቴክስቶች ሊኖሩን ይገባል። በእሱ አንጻር ስና ዋና ዋና አጀንዳዎች ብዙ ሂደዋል ወይ ካልነ ብዙ የሚቀር ነገሮች አሉ። በምሳሌነትም በተለይ ብክለቱን ለመቀነስ የሚወሰዱ እርምጃዎችን የሚመለከተው ሰነድ ብቻውን ወደ 170 ገጽ ገደማ እየደረሰ መሆኑንም አንስተዋል። ለዚህም ዋናው ምክንያት ሀገራት የተለያዩ ሀሳቦችን ማቅረብ እንጂ በሀሳቦቹ ላይ ተነጋግሮ ሰነዱን ለመቀነስ የሚደረገው ጥረት ያን ያህል እንዳልሆነም ታዝበዋል። ከዚህ በመነሳትም በሚፈለገው ደረጃ እየተኬደ ነው ብሎ ለመናገር እንደማይቻልም አጽንኦት ሰጥተዋል። ናይጄሪያዊቱ ኤልዛቤት ቼዮም አሁን ላለንበት ችግር ለዳረገን ከፍተኛ ብክለት ታሪካዊ ተጠያቂነት ያላቸው ሀገራት በቀዳሚነት ተገቢውን እርምጃ መውሰድ ሲኖርባቸው ይህን እያደረጉ አይደለም በማለት ይተቻሉ። አፍሪካውያንን ስንመለከት በተፈጥሮ ሀብት ላይ የተመረኮዘ ኑሮ ነው ያላቸው። እነሱ እዚህ ላይ ብቻ ቢያተኩሩ ምን ይገኛል? ታዳሽ የኃይል ምንጭ እየተባለ ነው። መልካም ይሁን የተፈጥሮ አካባቢያችንን ይጠብቅልናል። ግን ደግሞ ልማትን በተመለከተ እነዚህ ሀገሮች እንዴት ሊሆኑ ነው? ምክንያቱም አሁንም ለልማት እንቅስቃሴያቸውም አብዛኞቹ በተፈጥሮ ሀብት ላይ የተመረኮዙ ናቸው። እናም ይህ ነው የአብዛኛዎቹ የአፍሪቃ ሀገራት ስጋት። ከዚህ በመነሳትም ከጉባኤው የአፍሪቃ ሀገራት የሚፈልጉትን ያህል ውጤት ያገኛሉ የሚል ተስፋ እንደሌለም አጽንኦት ይሰጣሉ። አቶ ደባሱ ግን ከዚህ ጉባኤ ውጤት እንደማይጠበቅ ነው የሚያመለክቱት። በዚህ መድረክ የሚጠበቀው የሂደት ውጤት ካልሆነ ውጤት አይጠበቅ። የሂደት ውጤት ሲባል ምንድን ነው? በእያንዳንዱ ርዕስ፣ ለምሳሌ የሙቀት አማቂ ጋዝ ልቀት ቅነሳ ላይ፣ ተጽዕኖ መቋቋም ላይ፣ ቴክኖሎጂ ላይ፣ ካፓሲቲ ቢልዲንግ ላይ እና ፋይናንስ ላይ አስተባባሪዎች አሉ። እነዚህ አስተባባሪዎች ደግሞ በየስራቸው ቡድኖችን ይዘዋል። እነዚህ የሚሳተፉባቸው መድረኮች ምን ደረጃ ላይ ናቸው ያለቀ ያለ ወይ በሂደት ያለው ብለን ያየነዋል እና አንዳንዶች ድራፍት ቴክስት አወጣው በድራፍት ቴክስቱ ላይ ሁሉ ተወያይተው ጥሩ ደረጃ ላይ መጡበት ላይ ከሰባ በመቶ በላይ የሚሆነው ናይጄሪያዊ በግብርና እንደሚተዳደር የሚናገሩት ኤልዛቤት ቼዮ በተፈጥሮ ሀብት ላይ የተመረኮዘው የኑሮ ሁኔታው በአየር ንብረት ለውጥ መዘዝ ችግር እየገጠመው እንደሆነ ይናገራሉ። ይህ ችግር ደግሞ በእሳቸው ሀገር ብቻ ሳይሆን ራሷን ከፓሪሱ የአየር ንብረት ስምምነት ባገለለችው ዩናይትድ ስቴትስም በየመልኩ እየታየ እንደሆነና ማንም ቢሆን ከአየር ንብረት ለውጥ መዘዝ ማምለጥ እንደማይችልም ያሳስባሉ። የሚባለው ሁሉ እውነት መሆኑ እየታየ ግን ደግሞ በኢንዱስትሪ ያደጉት ሀገራት እንደ አፍሪቃ ያሉ አህጉራት ራሳቸውን ከለውጡ ጋር አላምደው መኖር የሚችሉበትን ስልት እንዲቀይሱ የሚረዱ ድጋፎች በፍጥነት የሚቀርቡበትን መንገድ እያመቻቸው አይደለም በማለትም ይወቅሳሉ። አቶ ቢንያምም ይህን ሀሳባቸውን ይጋሯቸዋል ልክ ነው እስካሁን ተጨባጭ የሆነ ነገር በተለይ ፋይናንስ አቅምን ከማጎልበት አኳያ እየተሰራ ያለው ስራ በጣም አጥጋቢ በሚባል ደረጃ ላይ አይደለም የበለጸጉት ሀገራት ይህንን የገቡትን ቃል ለመወጣት የበኩላቸውን ማድረግ እንዳለባቸው እያሳስብን እናልፋለን ይሄ ማለት ግን ሁሉም ነገር ምንም አልተሰራም ወይም ይሄ ፋይዳ ቢስ ነው ማለት አይደለም በበኩላችን ለምሳሌ እንደ ኢትዮጵያ በቅርብ ጊዜ የጸደቀልን ፕሮጀክት አለን የዚህ ፕሮጀክት ምልክት ምንድ ነው? በሀገር ከተሰራ ማግኘት ይቻላል። አሁን የተሰባሰበው ገንዘብ ላይ ፈሰስ መደረግ እንዲጀመር የሚል ጥያቄዎችን አቅርበን በተደጋጋሚ ይህም ድምጽን አግኝቶ አሁን ወደዛ ለመጀመር ስርዓት ላይ ነው። ግን ከመቶ ዘጠና በላይ ሀገራት ናቸው የሚሰበሰቡት። ይሄ ማለት በቋንቋም በመረዳዳትም እንለያያለን እና ነገሮች ጊዜ ይፈጃሉ። ጉባኤው በዚህም ሳምንት ይቀጥላል በነገ ውእለትም በሚኒስትሮች ደረጃ ድርድሩ ጀምሮ እስከ አርብ ድረስ ይዘልቃል። በሚኒስትሮች ደረጃ የሚካሄደውን ድርድር ለመክፈትም የጀርመን መራሄተ መንግስት አንጌላ ሜርክልና ፕሬዚዳንት ፍራንክ ቫልተር ሽታይንማየር የፈረንሳዩ ፕሬዚዳንት ማኑዌል ማክሮ እንዲሁም የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና ጉባኤውን በፕሬዚዳንትነት የምታስተናብረው ፊጂ ፕሬዚዳንት ፍራንክ ባይኒ ማራማ ንግግር ያደርጋሉ። ጉባኤው ሲጠናቀቅም ሳይንቲስቶች፣ የዘርፉ ምሁራንና የየሀገራቱ ተወካዮች ተደራድረው ከስምምነት የሚደርሱበት የፓሪሱን ስምምነት በተግባር የማዋያ ዝርዝር ሰነድ ሊወጣ እንደሚችል ይጠበቃል። የአየር ንብረት ለውጥን ለመግታት ይህ ቢደረግ ይበጃል ያኛው ይቅር እያሉ የየራሳቸውን ሀሳብ የሚያራምዱ ከዚህኛው የሀይል ምንጭ ያኛው የተሻለና በካይ አይደለም በሚል የሚሞግቱ እጅግ በርካታ የአካባቢ ተፈጥሮ ተቆርቋሪዎችና ታዛቢዎችም ጭምር ናቸው በዚህ በቦኑ ዓለም አቀፍ ጉባኤ ላይ የተገኙት። አንዳንዶቹ በመፍትሄነት የሚያቀርቧቸው ስልቶች ብዙ ወጪ የሚፈልጉ የአንዳንዶቹ ደግሞ እንዴት ሊሆን ይችላል የሚል ጥያቄ የሚያስከትሉ አይነቶች ናቸው። ከዩናይትድ ስቴትስ ሕዝቡን ወክለው በመምጣት የአየር ንብረት ለውጥ መኖሩን አላምንም የሚሉትን ፕሬዚዳንታቸውን በአደባባይ የወቀሱና የተቃወሙም አጋጥመውኛል። በሌላ ዝግጅት ይዣቸው ለመቅረብ እሞክራለሁ። ለዛሬ ግን አስተያየታቸውን የሰጡንም በማመስገን በዚሁ ልሰናበት። አድማጮች አስተያየት ጥቆማቸው ሸዋዬ ለገሰ ነኝ። ሰላም ሁኑ።